በስመ አብ ወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ብፁዕ አባታችን አቡነ መልከዘኒ፣ ብፁዕ አባታችን አቡነ ዜና ማርቆስ፣ አባታችን አባ ቃለ ጽድቅ፣ መላከ ሰላም ቃለ ጽድቅ፣ ክርስቶሳያን ወገኖች፣ ክርስቲያኖች፣ ወጣት መዘምራን፣ ሁላችሁም በአባታችንና በአምላካችን በእግዚአብሔር ስም ለምን አደራችሁ። ምስጋና እና ክብር የሚገባው ብቻውን አምላክና መድኃኒት የሆነ እግዚአብሔር ከክፉ ስላዳነን በሕይወትና በሰላም ስለጠበቀን በዚህ እለት የሕይወትን ቃል እንድንማር ስለፈቀደልን ክብርና ምስጋና ለስሙ ይሁን። እግዚአብሔር ሸራ አምላክ ነውና ሁላችን ከክፉ አድኖ ሁላችን ከክፉ ነገር ሁሉ ጠብቆ በሕይወትና በሰላም ስለጠበቀን አምላካችን እናከብረዋለን እናመሰግነዋለን። ዛሬ የምንማረው አሁን አባታችን እንዳሉት ለሱ ትምህርት በማቴዎስ ወንጌል ምዕራፍ ሀያ አምስት ከቁጥር አስራ አራት ጀምሮ እስከ ሰላሳ ድረስ ንጹሕ አባታችን በቅዳሴ ሰዓት ያነበውልን ወንጌል ነው የምንማረው። ስለዚህ ሁላችሁም በምሳሌ የተነገረ ወንጌል ነው፣ ሁላችን የሚመለከት ወንጌል ነው እና በደንብ እንድንከታተለው ጋብዛቸዋለሁ የማቴዎስ ወንጌል ምዕራፍ ሀያ አምስት ቁጥር አስራ አራት ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል ለእያንዳንዱ እንደ አቅሙ ለአንዱ አምስት መክሊት ለአንዱ ሁለት ለአንዱም አንድ ሰጠና ወደ ሌላ ሀገር ወዲያው ሄደ አምስት መክሊት የሚተቀበለው ሄዶ ነገደበት ሌላም አምስት አተረፈ። እንዲሁም ሁለት የተቀበለው ሌላ ሁለት አተረፈ። አንድ የተቀበለው ግን ሄዶ ምድሩን ቆፍረ እና ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመን በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። አምስት መክሊት የተቀበለው ቀረበና ሌላ አምስት መክሊት አስረክቦ ጌታ ሆይ አምስት መክሊት ሰጥተኸኝ ነበር እነሆ ሌላ አምስት መክሊት አተረኩበት አለው። ጌታውም መልካም አንተ በጎ ታማኝ ባሪያም በጥቂቱ ታምናል በብዙ ሾም ወደ ጌታ ደስታ። ሁለት መክሊት የተቀበለው ደግሞ ቀርቦ ጌታ ወይ ሁለት መክሊት ተነበር፣ እነሆ ሌላ ሁለት መክሊት አተረኩበት አለው። ጌታውም መልካም አንተ በጎ ታማኝ ባሪያም በጥቂቱ ታምናሃል በብዙ ሾማሃል ወደ ጌታ ደስታ ግባ አለው። አንድ መክሊትን የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ፣ ካልበተንህበትም የምትሰበስብ ጨካኝ ሰው በሆነ አውቃለሁ። ፈራሁ፣ ሄጄም መክሊትህን በምድር ቀበርሁት። እነሆ መክሊትህ አለው። ጌታውም መልሶ እንዲህ አለው አንተ ክፉና አሸተኛ ባሪያ ካልዘራሁበት። እንደማችል ካልተሰሙበት እንደምሰበስብ ታውቃለህን? ስለዚህ ገንዘቤ ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከፍቱ ጋር እወስደው ነበር። ስለዚህ መክሊቱን ውሰዱበት። ስለዚህ መክሪቱን ውሰዱበት። አስር መክሊትም ላለው ስጡት። ላለው ሁሉ ይሰጠዋል ይበዛለትም ከሌለው ግን ያው ያለው እንኳን ይወሰድበታል። የማይጠቅመውን ባሪያ በውጭ ወዳለው ጨለማ አውጡት። በዚያ ልቅሶና ጥርስ ማፋጨት ይሆናል። ክብርና ምስጋና ለደቃሉ ለጌታችን መስቶት ሲሆን። ክርስቲያኖች፣ ይሄ እጅግ በጣም የሚያስደንቅ ምሳሌ በጌታችን ለሁላችን የተላለፈ ትልቅ መልእክት ነው እንዲህ ይላል ጌታችን በምሳሌ ሲናገር አንድ ሀብታም ሰው በገንዘቡ እንዲሰራበት የሚፈልግ ሰው ነበረ። ያ ሰው ገንዘቡ ስራ ላይ እንዲሆን እንዲያተርፍ ገንዘቡ እንዲያተርፍ ለታማኝ አሽከሮቹ በገንዘቡ ላይ ሊሰሩና ሊያተርፉ ለሚችሉ ሰዎች የተወሰነ ገንዘብ ሊሰጣቸውን ወደደ፣ ይላል በምሳሌው ላይ የተጻፈው። ለአንዱ አምስት፣ ለአንዱ ሁለት፣ ለአንዱ አንድ መክሊት ሰጣቸው ይላል። እንዲህ አድርጎ የሰጠበትን ምክንያት ጌታችን በግልጽ ሲናገር በምሳሌው ላይ እንዳጥማቸው ይላል። እንደየአጥማቸው፣ እንደየችሎታቸው ሊሰሩበት የሚችሉትን ያክል ገንዘብ ሰጣቸው አንዱ በጣም አቅም ያለው ሰው ብዙ ሊሰራ የሚችል ሰው በመሆኑ አምስት፣ ሌላው ደግሞ መስራት የሚችለው በሁለቱ በመሆኑ ሁለት፣ ሌላው ደግሞ መስራት የሚችለው በአንድ በመሆኑ አንድ። በምን ይሰጣቸው። ከሰጣቸው በኋላ ወዲያውኑ ከነሱ ይሄድ ይላል። እነሱ ግን አደራ በተሰጡበት አደራውን በተቀበሉበት ቦታ ነበሩ። ለስራም ተሰለፉ። ገንዘቡን ተቀብለዋል። የተቀበሉበት ገንዘብ እንዲሰሩበት ነው፣ እንዲቀመጥ አይደለም። ያደራ ገንዘብ አይደለም። ያደራ ገንዘብ አይደለም፣ የሚሰራበት ገንዘብ ነው። ያ ባለሀብት የሚፈልገው አይነቱን አይደለም። የሚፈልገው አይነቱ ከነ ስንፉ ነው። ስለዚህ ለእያንዳንዳቸው ያን ገንዘብ ከሰጣቸው በኋላ ወዲያው ሄደም። ከሄደ በኋላ ምንድን ነው የሆነው? አንደኛው ባለአምስቱ ያለውን የተሰጠውን ነገር ይዞ እሺ ብሎ ወደ ስራውን ተሰለፈ። ወጣ፣ ወረደ፣ ደከመ። ይገርማል ጌታው የሰጠውን ያክል አተረፈ። ታን ታላቅ ስራ እግዚአብሔር የሰጠንን ያክል ካተረፍን ትልቅ ነገር። ጌታው የሰጠውን ያክል አተረፈ። ሁለተኛው ደግሞ ባለው በሁለቱ ደከመበት ወጣ ወረ ጌታው የሰጠውን ያክል እሱም ሌላው ደጣቀመ። ሶስተኛው ግን ለስራ ከመሰለኩ በፊት ሀሳብ ስለገባበት የጌታውን ገንዘብ ምንድን ነው ያደረገው? ቆፍሮ ቀብሮ አስቀምጠው ምናልባት ለባቢዎች ባላ ጌታቸው መጣ ይተሳሰባቸው ጀመርና ያላላቸው ልጅቸውን አቀረቡ። ነው ታሪኩ። ልባሙን ለማቅለል ነው የተረኩላችሁ። አሁን እያንዳንዱን ነገር እናየዋለን። መጀመሪያ ምሳሌውም በዝበት ራስ ተከታተሉት። ያሱት ባለጸጋው ለአንደኛው አሽከር ስንት ገንዘብ የሰጠው? አምስት መክሊት ነው የሰጠው። ለሁለተኛ ለሁለተኛውስ ሁለት መክሊት ለሶስተኛውስ አንድ መክሊት ነው የሰጣቸው። ለእያንዳንዳቸው የሰጣቸው እንደ እያቅማቸው ነው። ይህ ምሳሌ ነው። ባለጸጋው ሰው እግዚአብሔር ነው። መክሊቱ ደግሞ የእግዚአብሔር ቃል፣ የእግዚአብሔር ጸጋ እግዚአብሔር እኛ ለሌላውን እንድናገለግልበት፣ እኛ ለሌላው ምሳሌ እንድንሆንበት የሚሰጠን እግዚአብሔር ሌላውን እንድናግዝበት፣ እንድንረዳበት የሚሰጠን እግዚአብሔር የሰጠን ሀብት፣ እግዚአብሔር የሰጠን ጸጋ፣ እግዚአብሔር የሰጠን እውቀት፣ እግዚአብሔር የሰጠን ጊዜ ጉልበት፣ አቅም፣ አይሮ፣ ጥበብ እነዚህ ሁሉ ከእግዚአብሔር ለእኛ የተሰጡ ልዩ ልዩ መክሊቶች ናቸው። ታላቁ ጌታ ባለጸጋ ስለሆነ ማንም ሰው በእሱ መንግስት ስራ ፈትቶ እንዲቀመጥ ፈቃዱ አይደለም። የሚሰራበት፣ የሚያንቀሳቅሰው፣ የሚያገላብጠው፣ የሚወጣበት፣ የሚወርድበት፣ የሚደግምበታቸው ማንም ሌባ እንዲሆን የእግዚአብሔር ፈቃድ አለ። ስለዚህ ባለጸጋው እግዚአብሔር፣ ታላቁ መሪያችን እግዚአብሔር ጊዜያችንን በስራ እንድናሳልፈው ለእያንዳንዳችን መክል ይሰጠን፣ ለአንዳንዶቻችን ወንጌልን ለሌላዎቻችን ደግሞ ልዩ ሌላ የሆነ ጸጋም፣ ለአንዱ ለምሳሌ ተግቶ መጸለይን፣ ለአንዱ ማስተማርን፣ ለአንዱ ደግሞ ሰርቶ ለሌላው ምሳሌ መሆንን፣ በሀብቱ መርዳትን፣ ለአንዱ የተባረከ አእምሮ ሰጥቶ በእውቀቱ ለዓለም በረከትን የሚያደርግ ብዙ ብዙዎች ሸክም የሚያቀል መሆንን፣ ልዩ ልዩ ነገር እግዚአብሔር ሰጠ። የሚገርባችሁ ነገር ያልተሰጠ ሰው የለም በእግዚአብሔር መንግሥት። ለሁሉ ብላሽከሮች ሁሉ ነው የሰጣቸው። ያሉ ሶስት ናቸው። ለነሱጥ የሰጣቸው ደግሞ እንደ አቅማቸው ነው። ሸክም የሚሆንባቸውን ያክል አይደለም የሰጣቸው በዝቶባቸው እንዲጨነቁ ነው ቃል አይደለም። በአቅማቸው ይዘው እንዲሰሩበት አንዳንድ ጊዜ አቅማችን በላይ የሆነ ገንዘብ እጃችን ላይ ካለ እንዲው ራሱ እሱም ራሱ በሽታ ሊሆንን ሊከብድብን ይችላል። በእርግጥ እዚህ ሀገር ላይ ላይሆን ይችላል ብዙ የሚወጣበት ነገር ስላለ፣ ነገር ግን አንዳንድ አንድ ጊዜ ሊከብደን ይችላል ሊያሳስበን ይችላል። በገንዘብ ምክንያት ምን ይደርስብኝ ይሆን ምን ሆን ይሆን ብለን ልናስብ ይችላል። ልንሰራበት የሚያስችለንን ነገር ነው የሰጠን በአቅማቸው ይላል እግዚአብሔር ማንንም ከአቅሙ በላይ አዞ እግዚአብሔር የሚሰጠው አራችን ነው ከኛም የሚጠብቀው ያማችን እንሰራ። ነገር ግን ማንም በተሰጠው ጸጋ ማያገለግል እንዲሆን ነው ያፈቃረ። ስለዚህ ለአንዱ አምስት ሰጠው ለአንዱ ሁለት ለአንዱ ሶስት ሰጣቸው። ባለ አምስቱ የተሰጠው ነው የተቀበለው፣ ሌላ ተጨማሪ አልጠየቅም። እግዚአብሔር ነው ሰጩ። በእኛ አባቶች

ይህ ትርጉም በዚያ ብቻ አልተገታም። በመንፈሳዊ አገልግሎት በሀብታሞቹም ተተርጉሟል። ባለ አምስቱ ፍጹም ሀብታም የሆነ ነው። ሀብታም ሆኖ ያለውንም እያካፈለ እየረዳም የሚኖር እሱም በሀብቱ የሚደክምበት ነው ተብሏል። ባለ ሁለቱ እንደዚሁ ሀብታም የሆነ ሰው። ባለ አንዱ ደግሞ ሀብታም ነው፣ ነገር ግን በሀብቱ ያልተጠቀመበት ሰው ነው ብለዋል። ያም ባለ አንዱ በክህነት ውስጥ ሲተረጎም ካህን ነው፣ ነገር ግን በክህነቱ ያልተጠቀመበት ነው ተብሏል። ዛሬ ደግሞ በምሁራን ልንተረጉመው ይችላል ባለ አንድ ዲግሪ፣ ባለ ሁለት ዲግሪ፣ ባለ ሶስት ዲግሪ፣ ምናልባት ባለ አምስት ዲግሪ ይኖራል። ያ ብቻ አይደለም። ምናልባት ዲግሪዎቹ መብዛታቸው አይደለም። ባለ አንዱ ዲግሪ እጅግ በጣም ባይሮ የተባረከ ሆኖ ከምንም የተሻለ አስተሳሰብ ያለው ሊሆን ይችላል። አንዳንድ ጊዜ ከወረቀቶቻችን ይልቅ ባይሮችን ላይ ያደረው እውቀትና የውስጣችን አብርሆት ምን እንደምናያስብ ለሕዝባችን፣ ለሀገራችን፣ ለቤተክርስቲያናችን፣ ለኮሚኒቲያችን ምን እንደምናስብ አዕምሯችን የሚያስብበት ያስተሳሰብ መጠን የእውቀታችን ደረጃ ይለካዋል። እንደሚታወቀው እውቀት ማለት ምን ተብሎ እንደሚተረጎም ታውቃለን እና፣ ስለዚህ የአንድ ሰው አይምሮ ጥሩ የሆነ አስተሳሰብ ደረጃ ላይ ራሱን መለወጥ እና ህብረተሰቡን መለወጥ የሚችልበት ደረጃ ላይ ሲደርስ ያ ሰው ተምሯል ይባላል፣ ተምሯል ይባላል። ስለዚህ በምሁራንም በኩል እንደዚህ ባለ ሁለቱ ምሁራንም አሉ ምናልባት ባለ አንድ ምሁራንም አሉ የተማሩ ዝም ብለው ያላቸውን ቀብረው የሚኖር ወላጅ ደክሞ ያስተማራቸው ህዝብ ወገን ደክሞ ያስተማራቸው ነገር ግን በእውቀታቸው ህዝባቸውን የማይጠጡ ስራ ሳይዘሩ ያልፉ ሊኖሩ ይችላል ስለዚህ ሌላ ፍጹም ጤነኛ የሆነውን ሰው ባለ አምስት ልናደርገው እንችላለን እንዲሁም ጤነኛ የሆነውን ባለ ሁለት ልናደርገው እንችላለን እንዲህ አልቀ ሰው ባለ አንድ ማገል መስለው እንችላለን አንዳንዱ በጤና ወጥቶ ወርዶ ደግሞ ጤና የሌለውን የሚያግዝ ነው፣ የሚሸከም ነው፣ የሚረዳ ነው። ይሄው ደግሞ ፍጹም ጤና ቢኖረው ከህመምተኛ ይልቅ በሽተኛ የሆነበት ስንፍና፣ ከተቀመጠበት የማይነሳ ስራ ሲያዙት የሚከብደው፣ የሚያምነው፣ ያነሰው፣ የሚመስለው መቀሳቀስ የማይወድ ሰነፋን፣ ያ ደግሞ ራሱን የጣለና የጎዳ ሰው ነው የሚሆነው። ስለዚህ በልዩ ልዩ መንገድ ልንተረጉመው እና ልናየው የምንችለው ምሳሌ ሌላው በጊዜ እግዚአብሔር ለሁላችን የምናተርፍበት ጊዜ ይሰጥቶናል። ሀያ አራት ሰዓት ለሁላችንም፣ ሁላችንም ለባለ አንዱ፣ ለባለ ሁለቱ፣ ለባለ አምስቱ። ባለ አምስቱ ሌላ አምስት ለማጥረፍ ሌላ ጊዜ አልነበረውም። ባለ ሁለቱ ሌላ ሁለት ለማጥረፍ ሌላ ጊዜ አልነበረውም። ባለ አንዱ ያን እነዚያ ወጥተው ወርደው ጌታቸው የሰጣቸውን ያክል ባተረፉበት ጊዜ ምን አደረገ? ተኝቶ አሳልፈው፣ ጉድጓድ መቆፈር አሳልፈው፣ ገንዘቡን በመቅበር አሳልፈው፣ የት ሆኖ የሆን ሌባ በዚሆን እያለ ስጋት አሳልፈው። እንደዚህ ነው ጊዜያችንም። ሰው ሊጠሊበት ይችላል፣ በዚ ሊያመልክበት ይችላል፣ ሊማርበት ይችላል፣ ሊበጣበት ይችላል፣ ሊለቅልበት ይችላል፣ ሊያተርፍበት ይችላል፣ ራሱንም ህዝቡንም ሊለውጥበት ይችላል። ለብዙ በረከት ሊበጣ ይችላል። በአንጻሩ በጊዜው ላይ ሊያንቀላፋበት ይችላል። ጊዜው ለሱ መቃብሩ በህይወት እንዳለ ሞቱ ሊሆን ይችላል። ለሰነፍ ረፍት የለውም ይባላል። ስለዚህ የእግዚአብሔር ጸጋ ብዙ ነው። ለእያንዳንዳችን ሰጥቶናል። ምናልባት የመክሊት ምሳሌ የገንዘብ ምሳሌ ስለሆነ እኔም እንዲያው ገንዘብ ቢኖረኝ ኑሮ አላርፍም ነበር ለትና ቀን ስራ ነበር የምንል ሰዎች ካለን፣ ዚአብሔር ጊዜ ሰጥቶናል፣ ዚአብሔር ጉልበት ሰጥቶናል፣ ዚአብሔር ጤና ሰጥቶናል፣ በዚያ ጊዜ ገንዘቡን ማግኘት እንችላለን። የምናተርፈው ትርፍ ባለን ነው የምናተርፈው፣ ባልተሰጠን አይደለም የምናተርፈው። ስለዚህ ያለንን ጊዜ ለእኛም ለእግዚአብሔር ቤት አገልግሎት፣ ያለንን ሀብት ለእኛም ለእግዚአብሔር ቤት አገልግሎት፣ ያለንን ወንጌል እኛ አውቀን ለልጆቻችንም፣ ለጎረቤቶቻችን እንዲተርፍ ካደረግን ያ ልሰራ ነው ያለ ነው። ስለዚህ የጌታችን ስጦታ ለሁላችን ነው። ጌታችን ለእያንዳንዳችን የሚያስፈልገንን ሰጥቶናል። ከኛ ጋር ሀብቱ አለ፣ ንብረቱ አለ፣ ጸጋው አለ፣ ጥበቡ አለ፣ እውቀቱ አለ፣ ቃሉ አለ፣ ጊዜው አለ፣ ሰዓቱ አለ። ሀብቱንና ጸጋውን የሰጠን እግዚአብሔርም ከኛ ጋር። ስለዚህ አምላካችን የሰጠን እንድንሰራበት ነው። እስኪ እነዚህም የሶስቱን አሽከሮች ባህሪያት እንመልከት። አንደኛው ባለአምስቱ ታማኝ አሽከር ምን አይነት ባህሪ ነበረው? አንደኛ ጌታው የሰጠውን ሳያንጎራጎር የተቀበለ ሰው ነው። ከሁሉ አስቀድሞ ነው የተቀበለ። አምስት ላይ የተሰጠው ምናልባት ከኔ በኋላ ነው የሚሰጠው ሰው የበለጠ የሰጠውን ብሎ አላንጎራጎረም። ምን ይሆን ይሆን ብሎ የተከታዩ ወንድሙን እንጂ አልነበረም የሰጠነው የተሰጠውን በምስሉ ላይ የተቀበለው አንዳንድ ጊዜ ይገርማቸዋል። እጃችን ላይ ያለውን አናይ ሌላ ሰው እጅ ላይ ያለውን ነው ምናል እግዚአብሔር የሰጠነና አምላክ ልብ ሌሎች ያላቸውን ነው የምናየው። የሰው ተመልካች መሆን በአማርኛችንም ምን ነው የሚባለው? አቤቱ አምላክ የሰው ተመልካች አታድርገኝ ይባላል። እኔ ደስ የሚል ነገር ሰው እግዚአብሔር የሰጠውን የራሱን ሊያይ ይገባል። ባለውም ደስ ሊለውና ሊሰራበት ይገባል። ተመስገን እግዚአብሔር ሊል ይገባል። ባለው በእውቀቱ ያለን ካገበልና ከወደድ ከተለቀብንበት እና እናገኘው ጸጋና ክብር ጥበብም የለም። ስለዚህ ሁላችን አለን፣ እግዚአብሔር ያልሰጠው ማንም የለም። እግዚአብሔር ያልሰጠው ማንም የለም። ስለዚህ ለሁላችን የሚሆን ነገር እግዚአብሔር ለሁላችን ሰጥቶናል። ስለዚህ እንደተሰጠውን ተቀበል። አንዳንድ ጊዜ ህጻናት ስለሚቀሩ

ዝም ብለን ሌላ የምንፈልግ እንዳልነው ሌላ እንዳሽ ብዙ አለ እግዚአብሔር የሰጠህ። ለምሳሌ እኛ ቤተ ክርስቲያን ይህ የዚህ ባላ ውስጡ ሰው ባህሪ ያላት ብዙ እግዚአብሔር የሰጣት፣ አባቶችን የሰጣት፣ መምህራንን የሰጣት፣ ጸጋውን የሰጣት ልዩ የሆነ ጥሩ የሆነ የጠራ ትምህርት ሃይማኖት ያላት፣ ግሩም ስርዓት ያላት፣ መልክ ያላት፣ ውበት ያላት፣ ክብር ያላት ክርስቲያኖች፣ እናንተም ባላምንት ናቸው። እነ ብፁዕ አቡነ መልከ ጼዴቅ ያሏችሁ በእነ ብፁዕ አቡነ ዜና እጅ የምንባረክ መምህራችን የሚያስተምሩን አባካለት አንዳች እግዚአብሔር ያልጎደለን ብዙ እግዚአብሔር የሰጠን ያለንን ከተጠቀምንበት የሚዘረጋውን እጅ ጉራቸውን አሜን ብለን ተቀበል፣ የሚሰበከውን ትምህርት እንደ ቃል ይሁንልኝ ምን ላድርግ ብለን እንደ ሐዋርያት ዘመን ክርስቲያኖች ከተቀበል እጥፍና ተርፋል አንጠፋ እንበዛለን። ለልጆቻችንም በረከታችን አባቶቻችን በረገድ ይተላለፋል። ስለዚህ እግዚአብሔር የሰጠን መክሊት ዛሬ ብዙ ነው። አባቶቻችን በረከቶቻችን ናቸው። በረከትን የምናተርፍባቸው ናቸው። ሃይማኖታችንን የምንጠብቅባቸው የምንማርባቸው ናቸው። ሁሉ ለእኛ መክሊታችን ነው። ስለዚህ የመጀመሪያው ሰው ባህሪ የተሰጠውን በእምነት የሚቀበል እንደነበረ እኛም ያ ባህሪ ሊኖረው ይገባል። የምንቀበል እሺ የምንል መሆን መቻል አለብን። ያ ነው የመጀመሪያው ነገር የሥራ መጀመሪያ የሰጡትን መቀበል የተሰጠን ኃላፊነት በዘምራን ሀብት አላት። በጣም ደስ ይላል፣ መዝሙራችሁ በጣም የሚማርክ ውስጡ ነን ውጭ አለን ያክል ነው የሚሰማል ፊት ለፊት የማናየው ምን ያክል ትናንትና በቦታ ጥበት ያለ እና በጣም ደስ የሚል አገልግሎት ነው። አይምሮን የሚፈጉስ የሚቀድስ ነው። ደስ የሚያደርግ የሚያሰ- ድካም ነው የሚያስረሳ። ሌላው ሌላ ምን አታላችሁ አጣላችሁ ባላን። ስለዚህ ያለንን ሀብት ወጣቶች፣ ልጅነታችሁን ወጣትነታችሁን፣ ተማሪዎች የትምህርት ድላችሁን፣ አባቶች አባትነታችሁን፣ እናቶች እናትነታችሁን፣ የቢዝነስ ቢዝነሳችሁን፣ ነጋዴዎች ንግዳችሁን፣ እንደዚሁ ምሁራን እውቀታችሁን፣ የተሰማራችሁበትን የስራ ምግ ወዳችሁ ብትቀበሉት ደስ ብሏችሁ ብትሰሩት እና ብታደርጉት ሸክም አይሆንባችሁም። ስለዚህ ሁልጊዜ ጊዜ እንደሚታወቀው በዚህ ሀገር ሰው አብዛኛው ሰው በሚወደ የስራ መስክ ተሰማርቶ ኖር የሚባላል ለእንጀራ ደህና እንጀራ የሚያገኝበትን ደህና ብር የሚገኝበትን ግሪን ለምትሉ ሶሳሉ እና በጣም ወፈር ያለበት የሚገኝበትን ነው። ሰው ትበት ያደርገው እና ወደዚያ ባይፈልገውም ያን እየሰራ ነው የሚኖረው ያን እየሰራ ነው የሚኖረው ስለዚህ ምንድነው ማለት የፈለኩት ነገር ግን ወደ እንደተቀበለው ሁሉም ነገር ለኛ ለበረከት ነው ማለት እንጠቀምበታለን ማለት ነው እንጠቀምበታለን ስለዚህ ምንድነው በዚህ ጋር ውስጥ የምንማረው የመጀመሪያው መቀበል ነው የሰጡንን መቀበል በዚያ መስራት ያስፈልጋል ለምሳሌ እንዴ እኔ እንደው እንዴው ምን ምን አለ እንዴው አባታችን ቢያደርገ ይኖር እንደ ጻና አባቶች ቢያደርገ አባታችን እንዴው ሲቀድሱ ሲባርኩ ደስ ሲሉ ብለን እንደ አባታችን ቢያደርገ ሁላችን ልንመኝ እንችላለን። በእርግጥ የሀይነት ምኞት መንፈሳዊ ስለሆነ በጎሉ ነገር ግን ባለንበት በተሰጠን ጸጋ ጥሩ ካደረግ እኛም ደግሞ ለሌለው ምሳሌ ይሆናል። አባቶች በሀብታቸውና በውቀታቸው በጸጋቸው የኛን አይምሮ እንደሚስቡ እኛም ደግሞ ባለንበት በቆምንበት በተቀመጥንበት ጥሩ ከሥራ የሌሎቹን አጠገባችን ተመልካች አለን። የእነዚያን የነዚያን አይምሮን ስባል። ስለዚህ ሁላችን ያለንበትን ከወጣን ነው ቅዱስ ነው እንከብርበት አለ እንጠቀምበታለን። እና ይህ ሰው ተቀበለው። መጀመሪያ ስጦታው የስራ መጀመሪያ ትእዛዙን መቀበል ነው፣ ሥራውን መቀበል ነው፣ እሺ ማለት ነው። ተቀበለ። ከተቀበለ በኋላ እንደ አቅሙ የተሰጠውን ይዞ ለስራ ተሰለሰ። ከአንደኛው ይልቅ ከሁለተኛው ይልቅ ብዙ ሊያስብ የሚገባው ባለ አምስቱ ነበር። ቢጠፋብኝ፣ ምክንያቱም ብዙ ነው። ይተካዋል። ነገር ግን ይሆንልኛል ብሎ ተብቶ ሄደ። ሰራበት፣ አተረፈበት አምስት ሌላ። ግን ደስ ይላል። አምስት ሌላ ልክ የተሰጠውን ያክል ሌላ አምስት አይደለም አተረፈ። እንዴት ተግቶ ቢሰራ ነው? አራትም አይደለም ያገኘው ሶስትም አይደለም ያገኘው ተጨማሪ አንድ አይደለም ያገኘው። ስድስት አድርጎ አይደለም የሰጠው ሰባት አድርጎ ያለም የሰጠው አስር አድርጎ ነው ያቀረበው። ይህ ትልቅ ነገር ነው። ክርስቲያኖች፣ እኛም ያን እምነት ከተቀበልነው መስሎታችን ከሰራንበት እጥፍና አቀርባለን። እግዚአብሔር የመረከት አምላክ ነው። ድካምን የሚባርክ አምላክ ነው። እንዴ ምን ትላላችሁ? እስኪ በህይወታችን እናየው። ዛሬ ባለችሁም በተምታናችሁ ህይወት እናየው። ምናልባት መጀመሪያ እናንተ በስራ አለም ላይ ያላችሁ ሁላችሁ ምስክሮች ናችሁ። ጨክናችሁ፣ ቆርጣችሁ በልበሙሉነት ተማሪዎች ለትምህርት ተሰልፋችሁ፣ ምእመናን ትምህርታችሁን የጨረሳችሁ በስራ መስክ ተሰልፋችሁ ታጣችሁ፣ በሰራችሁበት እግዚአብሔር አብዙ አልባረካችሁም። ጥቂት ኑሯችሁ በኋላ ብዙ አላገኛችሁም። ወብዙች ስለሆናችሁ ስለሰራችሁ ነው፣ የተሰጣችሁን ስለተጠቀማችሁበት ነው። ስለዚህ አንድ ሰው ተብቶ የሚሰራ ከሆነ ያጠርፋል፣ በህይወቱ ያተርፋል፣ በገብሱም በስጋውም ያጠርፋል። ስለዚህ ስጋውን ነገር ደግመ እንደምናደርገው መንፈሳዊ ወንትም እንደዚህ ያለ ላይ ጠጋ ማስረፍ ይችላል። ለምሳሌ እስኪ አሁን አባቶቻችን እናያቸው የአባቶቻችን ድካም የቀደሙት አባቶች ትምህርት ከዚያም ከአባቶች የተቀበሉት የአባቶች ትምህርት እና የሚኖጸሩት ቤተክርስቲያን እንድትተርፍና እንድትበዛ የእግዚአብሔር በረከት እንዲበዛላት ቁጥራችን እንዲበዛ ይሆናል። ስለዚህ ሁላችንም የምንበዛው ብዙ በሰራ ቁጥር ነው። ብዙ የወንጌል ትምህርት ደግመህ ባሰማ ቁጥር ያበዛ ቁጥር ይበዛል። በተኛ ቁጥር የሚያምነውም እየደከመ ሃይማኖት እየደረዝ ይሄዳል። ብዙ አባቶቻችን በጻፉ ቁጥር ያን ያክል በአካል የማያውቃቸው እንኳ በመጻፋቸው ያውቃቸዋል። እኔ ይገርማቸዋል። አሜሪካ መጥቼ አትላንታ ብዙ አባታችን አቡነ መልከጼዴቅን እስካያቸው ድረስ አይቻቸው አላቅም። በመ ኢትዮጵያ እያለው እንድን አላቅበመ ነገር ግን በመጻፎቻቸው አውቃቸው ነበር እና በጣም ያን ቀን አትላንታ በሚሆንበት ቀን እግዚአብሔር ያውቃል። በጣም ሰዓቱ ረዝሞ ነበር እስካያቸው

በጣም ምን ደስ ያለ ምንድን ነው ይሄ የሚያሳየው፣ ጽሑፎቹ እያንዳንዱ ነገር የተናገርነውና የጻፍነው ሁሉ ይሰራ። አባቶቻችን ባለ አምስት ናቸው፣ ሌላ አምስት ያደረጉ አስሩ በእግዚአብሔር ይዘው የቆሙ ናቸው። ደስ ይላል። በዚህ ሁኔታ እድሜ እንዲህ ወደኋላ የሚታሰብ በጎ ስራ ሰርተንበት ሲያልኩ ሁሉም እድሜ ያልፋል፣ ሁሉም እድሜ ይጠግባል። የታደለ ማለት ነው የተባረከ። አንዳንዱ ምንም ሳይሰራበት ያልፋል፣ ሌላው ደግሞ በጸሎቱ በትምህርቱ እንዲህ ብዙዎቹን ምዕመናን እያጽናናና እየባረፈ እድሜ በእድሜ ላይ ይገኛል እና ክርስቲያኖች ባለ ከተራ እናደርፋለን በማናውቀው መንገድ ነው ሰዎችን የኛ የምናደርጋቸው አናውቅም። አናውቁም በምን መንገድ እንደሚጠቀም አታውቁም። ብቻ እኛ ብርቱዎች ነው ያለን ነገርስራ መስራ እግዚአብሔር ባላወቅ ነው መንገድ ልጆቻችን ያን የሚከተሉ ህዝባችንን ከኛ የሚማር ያደርገዋል። እና እግዚአብሔር ለባለ አምስቱ የሰጠው ጸጋ ነበር። አምስቱ ሰራበት፣ አተረፈበት። ጌታው መጣ ከዚያ በፊት ምስኪና ቆይቶ የጌታው መምጣት ሁለተኛው ምን አደረገ? ሁለተኛው ልክ እንደባለ ሁለቱ እንደባለ አምስቱ በጣም ትልቅ ሃይማኖት ያለው ሰው አንደኛ ለዚህኛው አምስት ሰ ለኔ ሁለት ተሰጣይ ለምንድን ነው ብሎ አላማራቆረ። ይህ ነው አንዱ የትልቅነት ምልክት። ሰው ባለው ነው ደስ መሰኘት ያለብን የሌለንን አይደለም መመኘት ያለብን። የሚገርም ነገር ነው። ምናልባት አንዳንድ ጊዜ ሰዎች ወንዱ ያለውን አይደለም በምስጋና የሚቀበለው ያለን ነገር ለኛ የሚበቃ ነው። ሰጫችን ያውቃል፣ አቅማችንን ያውቃል። እሚሰጠን ለኛ የሚስማማው ነገር ሁለት ሰጠው በሚዛ ለተቀበል እሱ ሁለት ማግኘትና አምስት ማግኘት ልዩነት እና እና እንደሌለው መጨረሻ ላይ ነው ልክ እንደ ባለ አምስቱ በታታሪነት ሰራ፣ ሌላ ሁለት አተረፈ። እኩል የሆነ ጉልዝና ነው ያሳየው። በጣም የሚገርም ነገር ነው። እኩል ነው የወጣው፣ እኩል ነው የደከመው፣ እኩል ነው ዲዮን እንትን ያለው። ባለ አምስቱ የወጣውን ያክል የሰራውን ያክል ባለ ሁለቱን ተሰራ። የምናውቀው በአተራፈው ገንዘብ የባለ ሁለቱ እድሉ ሰፊ ነበር፣ አንተ ስለማትረፍ የባለ አምስቱ ማለት ነው። ምክንያቱም አምስት ስለአለ ወረቱ ብዙ በሆነ ቦታ እንዲሁ ትርፉ ብዙ ሊሆን ይችላል። የባለ አንዱ ግን ወረቱ ጥቂት ነው። መነሻ ገንዘቡ ሁለት ነው። በዚያው ሁለት አተረፈበት። ስለዚህ ያሳየው ውድድር እናንተ ኮምፒቲሽን ዳመሰሩ ውድድሩ ምን ነበር? እኩል ነበር። ስለዚህ እኩል የሆነ ስራ ሰራ፣ እኩል ጊዜውን ተጠቀመበት፣ እኩል አተረፈበት። ባለ አንዱ አንድ ተሰጥቶ የሚገርማችሁ አንድ መሰጠቱ ነው። አንዱን መክሊት አንድ አንድ የሚያሰኘውና የሚያሰድበው የተቀባዩ ባህሪ ነው እንጂ ገንዘቡ መጠን አይደለም። ባለ አንዱ እንዲሁ ደግሞ ሌላ አንድ ሊያተርፍና ሁለት ሊያደርግ ኖሮ ምንም እዳል ነበረ። ለምን አንዱን ገንዘብ እንዲሁ ተቀበልክ? ለምን ባለ አንዱ መክሊት ወተሰባ የተወቀሰው በዚሁ በአንዱ መቅን አልሰራህበትም ተብሎ። አንድ ጸጋ ያለንም ሰዎች አለን፣ ሁለት ሶስት፣ አራት፣ አምስት ያለን አለን። አንዱ ፍጹም ነው። ሁለቱ ፍጹም ነው። አምስቱ ፍጹም ነው። በሁሉም ብንሰራበት ለሁላችን የሚበቃ ነገር ማግኘት እንችላለን። አሁን የአንዱ ግን በሽታውና ችግሩ ምንድነው? ሰነፍ ነበር። እንደገና ደግሞ የሰነፍ አርቆ አሳቢ ነበር። የት ያስቀምጣቸው? መግቢ ኪሴ ባረገውት ዝቶቅ

ዳ እንደዚያን ክፉዎችን ሌቦችን በፈራበት አይብሮ እንዴት እንደሚያደርግ እንዲያስብብት ጥሩ ነበር። አንዳንድ ጊዜ ይገርማቸዋል። የምናስበውን ሀሳብ እሚቀጥልን በውስጣችን ያለው የኑሮ ልምድ ነው እና ያየ ነው የሰማ ነው ነገር ባስተሳሰባችን ላይ ጫና ይፈጥራል እና ይህ ሰው ምናልባት እንግዲህ ብዙ በጥሩ ሁኔታ ያደገ ሰው ሊሆን ይችላል። በትጥቅ ነው ያደገ ሰው ሲቀሙ፣ ሲዘረፉ፣ ሲገረፉ በአሳቸው ሊሆን ይችላል እና ለዛ ተጠቂ ይሆናል። አናውቅም። ብቻ ቻ ሰነፍ ነበረ፣ ሀኬተኛ ተብሏል። በግልጽ ሀኬተኛ ነበረ፣ ሰነፍ ነበረ። ከዚያም በላይ ደግሞ የሰነፍ ሰነፍ አይኖርም። ሰነፍ ነበረ። የሚያስበው የበለጠ እጅና ግር የሚይዝ ነገር ነበረ። የሚገርማችሁ ዛሬ እንደዚህ አይነት ሰዎች አሉ። አለመስራታቸው ብቻ አይደለም ለሚሰራውን ሰው እንቅፋት ይኖ በጣም መቼም ባለ አምስቱና ባለ ሁለቱ ያን ሰው እንደ ጓደኛ ቢያማክሩት ሲሆን ለሥራ ያወጡም ነበር። እርግጠኛ አለኝ አብረው ሻይ እንዳልመጡ ከዚያ ሰው ጋር ቢሆን ኑሮ ችግር ነበር ችግር ላይ ነበር። አንዳንድ ጊዜ ጓደኞቻችን ልንመጣ ያስፈልጋል። ከማን ጋር ነው የምንጫወተው? እምናነጋግራቸውና ሐሳባችን የምናካፍላቸው ሰዎች ወሳኞች ናቸው። በእኛ ውሳኔ ላይ ማለት ሚና አላቸው በእኛ ውሳኔ ላይ ዙስቺ በወጣቶች እኔ ብዙ ነገር ተመልክ ይቻለ ይገርማቸዋል። እዚህ ከተማ ያለው ወጣ አሁን በጣም ጎበዝ ወጣቶች ናቸው፣ ሁሉ ለትምህርት ቅድሚያ የሚሰጡ ሁሉ የተማሩ ልጆች ናቸው። በጣም ደስ ይላል። ነገር ግን ሁሉም ደግሞ አሁን ከተወስ የተወሰኑ ደግሞ ብ ትምህርትና ዝም ብለው የሚኖሩ ሰዎች ቢኖሩ ደግሞ እነሱ ላይ ሰው የሚቀሩ ይኖሩ ይችሉ ነበር። ሁሉም ተማሪ ከሆነ ሰነፉ ሳይቀር አማራጭ የለውም። ትምህርት ቤት ላይ ያለበት ራሱ መለወጥ አለበት። አርሶ መገኘት አይፈልግም። ስለዚህ አብረን እናታልፈው ሰው ራሱ በእገዛችን ላይ አስተዋጽዋል ከህብረ ተሰቡ እንማራለን። ስለዚህ ያ ሰውም እንደዚህ ያለ እናቶች፣ አባቶች ከእናንተ ይሁን ልጆቻችሁ ብዙ ይማራሉ። ትልልቅ ህዝቦች ናችሁ። በእውነት ብዙ ብዙ ለሀገራችሁ ብዙ የንሰራችሁ እዚህም ብዙ ስራ የምትሰሩ ለልጆቻችሁ ትልቅ ምሳሌዎች የሆናችሁ ናቸው። እንደምታውቁት አሜሪካ ከሀገራችን ታላቅ ታላቅ የሚባለው ነው። ተሰዶ የመጣው ይመጣው ለኑሮውም ለምንም በብዙም ምክንያት በፖለቲካውም ተወሉ ምክንያት እንደ እንደ ሃይማኖቱ ልክ በቤተ ክርስቲያን ጥቅ የሆኑት ሙሁራን የከበሩት ሊቀርባው ባሳን ተባጂ አይኩ ጭምር ሊያገሩ እንደሚገኙ የአገሪቱም ትልልቅ ሰዎች አገሪቱን ይኖሩ የነበሩ እንደው አንደው ልጆቻቸው ሳይቀር ተሰደው እዚያ ቀናቸው። ስለዚህ ከትልቅ ሰው ጋር መዋል ትልቅ ያደርጋል፣ አይደለም የሚባለው ከትንሽ ጋር መዋል ትንሽ ያደርጋል። የሰው ትንሽ ኑሮ ታለለ ይገርማቸዋል። አስተሳሰብ ነው ሰውን ትንሽ ታላቅ የሚያደርገው። በሰፊው ማሰብ ትልቅ ነገር ነው። ያ ሲሆን በሰፊው እንሰራለን። ስለዚህ ይህ ሰው ያው መንገቡን ቀበረው። እነዚህ ግን ስራቸውን ሰው ምን ሆነ፣ ጌታቸው መጣ ቀኑ ደረሰ። የሁሉም ሰዓት አለፈ። የቀጠሮው ቀን ደረሰና ባለሀብቱ መጣ። ሲመጣ መጀመሪያ ባለሀብቱ መጣ። አቤት ቃሉ መጣፈጡ ምን አለ መሰላችሁ? እነሆ ጌታ ሆይ አምስት መክሊት ሰጥተህ የነበረ ይሄውና በሰጠኸኝ ደግሜበት፣ ወጥቼበት፣ ወርጄበት ሌላ አምስት አትርፍ ያለሁ ይሄውና ብሎ አስረከበ። ዝቅ ብሎ ከትትና ጋር ይዘ የሚገርማችሁ ነገር ትትና የትልቅ ሰውነት ምልክት፣ በትዕቢት አይደለም። ውጤታማ ስለሆነ በድሳሙ፣ ሰክሰስፉል ስለሆነ በትዕቢት አይደለም። ደረቱን ነፍቶ እንዲህ አደረኩት ብሎ ይመጣ በትትና ሁለት ሰጠኝ ነበር፣ ነገር ግን ደስ ብሎ ሁለት ሰጠኝ ነበር። ጌታዬ ይኸውና፣ ሁለት ሌላ አምስት ሰጠኝ ነበር። ይኸውና፣ ሌላ አምስት ብሎ አቀረበ። ጌታው እንዳልታው ኦ ገብር ኄር ወምእመን ዘበውኁድ ምእመን ኮንከ በብዙ እሰይመከ። ባው አንተ በጥቂቱ በዚህ በአምስቱ የታመልክ አምስቱን ከገንዘብ እረ፣ በሱ ጊዜህን ያጠፋህ አንተ ወዳጄ፣ መልካሙ፣ ታማኙ፣ አሽከሬ ባለሟሌ በጥቂቱ በዚህ በአምስቱ ላይ ታማኝ ሰው ሁኛ ሁና እንደ አምቻለውና አልካን ከኝምና የሰጠውንም ባልበላኸውምና ከመብላት ምኳን ስንቶች ናቸው? ሁለት ኢትዮጵያ ወክላቸዋቸው የመጣቸዋቸው ሰዎች ያታለሏቸው።

ስድስት ነው ብሎ ማቅረብ ይችል ነበር። በስራ መስኩ ታማኝ ነበር። ክርስቲያን ሰው ተቀጥሮ በሚሰራበት የስራ ቦታ ታማኝ መሆና ክርስቲያን መሆና። ይህ ሰው አምስት ሲያደር ከአምስቱ ሁለቱን ለሱ ወደ ሱ ሶስቱ ጨምሮ ሰባት አደለም። የሰጠው ያገረገውን በዚያ የስራ ቦታ ያገኘውን ነገር በሙሉ ለመደበው ነው የሰጠ። ይህ ትልቅ ነገር ጨዋ፣ እውነት ነው። ከዚያ በኋላ ይገርማችኋል። እናንተ ሁለቱም ቢያስቀር ይጎዳ ነበር። ብዙም ክብር ይቀርበት ነበር፣ ጌታውም ይጠረጥርበት ነበር፣ ለውጥበትም ይችል ነበር። ነገር ግን በታማኝነት ስላቀረበ በአምስቱ ስለታመንት ሌላ አምስትም ስላደረብ አንተ በታላቅ ነገር ላይ ሾሜሃለሁ፣ ከዚህ በሚበልጥ ነገር ላይ ሾሜሃለሁ። አንተ መልካም ታማኝ ባሪያ ጋው <Sess> እግዚአብሔር የሰጠናት የሰጠን ነገር ትንሽ እንደሆነ ነው የሚነግረን። ሌላ ትልቅ ነገር እንዳለን ነው የሚያስገነዝበን። ወይ አንስቱ መክሊት መፈተኛ ነው መነሻ ነው፣ ሌላ አላችሁ ነው የሚለ። ስለዚህ ክርስቲያኖች ባለን ጊዜ ባለን ሀብት ባለን እውቀት ባለን ነጋ ብንሰራበት እግዚአብሔር ሌላ ጊዜ ይሰጣል። እድሜያችን አንስቱ መክሊት በጣም አጭር ነው ሰማንያ ዘጠና አመት ሁለት መቶ አመት ዝኖር እንደ ሌሎቹ አምስት መቶ አመት ዝኖር ዘጠኝ መቶ አመት ዝኖር ምን ዋጋ ነው? አጭር ነገር ግን በተሰጠን እድሜ በተሰጠን ጊዜ በአምስቱ መክሊት የሰራን ሰዎች እናንተ ታማኝ አገልጋዮቼ፣ ወዳጆቼ በሌላ በጣም ታላቅ ነገር ላይ ሾማችኋለሁ ማለት ለዘላለም ህይወት አበቃችኋለሁ የዚህ አለም ስራ እንደማይሰራበት በዚህ ዓለም ካላንደር በማይቆጠረው ዘመን በዘላለማዊ ህይወት ማልትና ሌሊት በሌለበት በዘላለማዊው የበረከት ጊዜ ለምስጋና ሾማቸዋለሁ ይላል። ጋር ባጭሩ ጊዜያችን ብንሰራበት ታማኞች ብንሆን በጸጋ ላይ ጸጋ በሰው ላይ ግን ይበዛልናል። የሚገርመው በጣም ደስ የሚለው ሽልማት ደግሞ ታማኝ ባሪያ ሸር ባሪያ የሚለው ቀጥሎ። የገባበት ቦታ ግባው ተፍሳው ለዚ ከነተባል ወደ ጌታ ደስታ ግባ ተባለ። አሁን ጌታችን ምሳሌ ወደ ወርቅ ለውጦታል። ያን ሮላችን ሽልማት አለው። ክርስቲያኖች ደክማችሁ ለመጣችሁ በረከት ለናፈቃችሁ ወንጌልን ለምትማሩ ለእናንተ ምንላል እናንተን ለማገልገል ለቆሙ ድካማቸውን ረስተው እናንተን ለመባረክ፣ ለማስተማር በመካከላቸው ለተገኙት አባቶች እንደሌላው በሚያጠፈው ነገር ሳይሆን በሚያተርፈው በምድር ላይ በሚታየው ሳይሆን በማይታየው ተስፋ እንደሌሎች ወጣቶች ሳይታለሉ የዚያር ቤት ብለው ለመድፍ ወጣቶች ለሁላችን እዚህ ላለነው ሁሉ በጊዜያችን፣ በሕይወታችን፣ በእብንያችን፣ በሀብታችን፣ በዕውቀታችን ለምንሠራ ሁሉ እግዚአብሔር እናንተ ታማኝ አሽከሮቼ ልጆቼ ወነ ጌታችሁ ደስታ ግቡ ይለናል። የጌታችን ደስታ ምንድን ነው? እግዚአብሔር ለታማኞች የሚያወርሳት የደስታ መንግስት፣ የክብር መንግስት አለችው? የስራ ቦታችን ለሐዘን የበዛበት ነው። ድካም የበዛበት ነው። ይገርማችኋል። በጣም ደስ በምንሰኝባቸው እንኳን ሰዎች ሳይቀር እናዝናለን። የምናዝነው አንዳንድ ጊዜ ክፉ በሚያደርጉ ሰዎች ተጎድተን እናዝናለን። በጎ በሚያደርጉልን ሰዎች ደግሞ ሲለዩን እናዝናለን። ሲታመሙብን እናዝናለን። ሲያጡብን እናዝናለን ሲታከሙ እናዝናለን። አይቀርም፣ በሁሉ ነገር እናዝናለን። ስለዚህ የሥራ መስካችን የድካም ቦታ ነው። ድካም አይለየንም፣ ሀዘን አይለየንም። እየሰራን እንደክማለን፣ እያገለገልን እንደክማለን። መባ እየሰጣችሁ ትደክማላችሁ፣ እየሰራችሁ ትደክማላችሁ፣ እየወጣችሁ እየወጣችሁ ትደክማላችሁ። የድካም አገር ነው። የድካም ዓለም ነው ቁጭ ጓብ እንደዚህ እንደዚህ ይደክመላል፣ ነው ማለት ከሰነፍማ የበለጠ ይደክመላል። የሚገርምህ ስለዚህ ድካም በዛበት አለም ነው። በዚህ ብርቱ አለም ላይ ጸምተን እንደሰራ ነው ወደ ጌታ ደስታ ግባ ይላል። ድካም የሚያስረሳ ደስታና ሰላምን ባይኖራችን እግዚአብሔር ያዝልናል፣ የደስታ መንግስቱን ያወርፈናል። ደስታ የነገሰባት ታዘን የሌለባት አሰን የማንጨነቅባት ባለማወቅ አስተን የማንፀፀትባት የሚያሳዝን ስራ የማንሰራባት

Hüdden ya rakasın, tabi zun miliyor, kopyo işte var, so dağlanı, misal açı olmaz ha? İmniyat, inan, yagayı, inan Lan da aynı böyle, şu çıkır bu yedi kan var, alın. Mandım, soğuk, በተሰጠን መግቢያ ሰጠን፣ በእግዚአብሔር ፊት በታማኝነት ስንቀርብ ነው። እግዚአብሔር ምን ይመናል፣ ለሁላችን የሚሆን የደስታ ክብር አዘጋጅ ነው። አንድ ቀን ጌታችን ይመጣል። አንድ ቀን በመስቀል ላይ የዋለው ጌታ፣ አደራ የሰጠን ጌታ ይመጣል። በታማኝነት ለሰራነው ሁሉ ዋጋችን ይሰጠናል። በታማኞች ስም ብሩካን ብሎ ይጠራናል። ምን ምን ብሎ ይጠራናል? ከዚያም በኋላ ኑ ወደ እኔ ደርሳ ግቡ ይለናል። ዝካማችንን የሚያስረሳውን ርስቱን ያወርሰናል። ይህ ነው የቤተ ክርስቲያን ክብር። ዛሬ የሚገርማችሁ የተለያዩ ነገሮችን አንዱን ከአንዱ በማምታታት ልዩ ልዩ ቴዎሪ የሚያምኑ ሰዎች የክርስትናን ትብል ካጠኗቸው የፍልስፍና ሀሳቦች ወይም ከሌሎች እንዲሁም በሃይማኖት ስም ከሚጠሩ ከሌሎች ሰዎች አስተሳሰቦች ጋር በማዛመድ ነገር የብቆ እንዲ ይሉ ነበር ነገር የእንዲ ይሉ ነበር። በእምነት ከክርስትና በረከት እየራቁ ናቸው። በጣም ያሳዝን ነገር በቤተክርስቲያን ጥላስር የነበሩ ብዙ ሰዎች ዛሬ ርቀዋል። ይህ የህይወት ቃል ይህ የህይወት በረከት ግሉለት ነው። ብዙዎች ያለ ተስፋ በአለማችን በከተማችን ይኖራሉ። ምን ይመናል? ደስ ይለኝ ይገባል በሥራ ያሰማራን በዚህ ዓለም ላይ እያስቀመጠን አምስት መክሊት የሰጠን አምስቱን ሐዋሳት ሰጥቶ በሦስት ባህሪያት ነበር ጋር በሁለት ባህሪያት ነበር አምስቱን ሐዋሳት ሰጥቶ ባላይብሮ አድርጎ ሃዋን አድርጎ ልዩ የሆነ የድመት ሐዋሳ ሰጥቶ በአካላችን ላይ ስልጣን ሰጥቶ እንድንሰራ፣ እንድንወጣ፣ እንድንወር፣ እንድንጸልይ እንድናመልክ አድርጎ የፈጠረን እግዚአብሔር በአምስቱ የአካላችን ሂደቶችና ክፍሎች ሁሉ እሱን ላገለግል እሱን ላከብር ሁሉ በዚሁ አካላችን ታንተሰ በደስታ እንኖር ዘንድ እግዚአብሔር ለሁላችን ያዘጋጀው ሽልማት፣ እግዚአብሔር ገና በታላቅ ነገር ላይ ይሾመናል። ዛሬ ይህን ቤት ገዝታችሁ ከዛ ጋር እየታገላችሁ ብዙ ብር እያወጣችሁ የኢየሱስን ስም ትጠራላችሁ። እግዚአብሔር ግን በዳ በማልጠየቅበት በየወሩ ሞርጌጅ የማልከፍልበት ያላ እጀ ያላ ሰጀ በእኛ ባህል ወይም በሌሎቹ ስርዓት ያልተሰራ በሱ ፈቃድ የታነጸ ቤት ውስጥ ያኖረናል። ወደዚያ ቤት ያስገባላል። ለዚያ ነው ዛሬ ታንቃችሁ የምትሰሩት። ለዚያ ነው ዛሬ የምንደቅመውላችን በዚህ ቤት ለመቅረት አደለም። እግዚአብሔር የከፈተልን በር አለ። በታላቅ ላይ በታላቅ ነገር ላይ ገና እግዚአብሔር ይሾመናል። በዘላለማዊ ሕይወት ላይ ይሾመናል። በፍጹም ጤና ይሾመናል። በማያረጅ በማይሸመግን ህፃን በማይሆን በማይደክም አካል ውስጥ እንደገና ሕይወታችን እግዚአብሔር ያስቀምጣል። ገና ያኖረናል። እግዚአብሔር ገና ያኖረናል። ያንን ነው ተስፋ አድርገን የምንኖረው። ሌለውማ ታዳግኖ ዋጋለሁ ስለዚህ ለባለ አምስቱ በታላቅ ደስታ ላይ ልንሶ መሀል ተባለ። ሌላው ባለ ሁለቱ እንደዚሁ ነው። በልበ ሙሉነት ከስትና ጋር ሁለት ሰተይ ነበር ጌታዬ፣ ይሄው እና ሁለቱ ደግሞ ያተረፍኩት ብሎ አራት አቀረበው። የሚገርም ነገር ነው የጌታ ፍርድ። ለምን ስምንት አላረክም? ለምን እንደዚህ አስር አላረክም አላለ። የሰጠው ያ ሁለት ነው የሰጠው ያደረገውንም ያውቅለታል ስለዚህ ይህ አራት ሲ ነው ለመጀመሪያው ለባለ አምስቱ የሰጠውን ሙሉ ክብር ሰጠው የሰጠውን ሙሉ ማዕረግ ሰጠው ምን አለው አንተ ታማኝ ቡሩክ ቸር ታማኝ አገልጋይ በግፊቱ ታምናሃልና በብዙ ላይ ሾመሃለሁ አንተ ነው እንዲሁም ሚደማች ዋው የለው የትናገር ነው አዳጋሚ ነው አንተንም አላለ እንዲ ራሱናትቸውን ልክ እንደ ባለ አምስቱ ምክንያቱም አንዳንድ ጊዜ በአጋጣሚ ወይም እንደዚህም ብለን የምናመጣው ነገር ሁለተኛ ነገር ነው። እዚህ ጊዜ አይደለም። የመጀመሪያውን ሀሳባችን ገገለ በኋላ በዚህሀ ዋጋ ክብር የውስጣችን ውሳኔ ያውቃል። ስለዚህ አንተ ቸር ታማኝ ባሪያ ወደ ጌታ ክብር ግባ፣ በዚህ በሚበልጥ ነገር ላይ ሾመሃለሁ አለው አለው ወደ ጌታህ ደስታ ግባ ተባለ። ይህ ሰው ትልቅ ሰው ያለ ያላንጎራ ጎረ በትልቁ በሌላው ስጦታ ያልቀና ሰው። እኛም እንደዚህ ሳናንጎራንጎር ባለን በተሰጠን በተፈጥሮ በተሰጠን አእምሮ በተጠቀም

ባላምስቱ ባለው ስለአደረገለ በላዩ ባመና ብሎ ምሳሌ እንኳን ባሎ በዚያው ክብር ነው ያገኘ። ስለዚህ ባለን ማገልገል ነው። በአንዱ በአንዱ ቦታ ካልሆንኩ ለምሳሌ ህዝባው ነው በካሉ ቦታ ካልሆንኩ ካሉ በአጣሱ ቦታ ካልሆንኩ ካሉ እንታስ ምንም አያምርብንም። ይበላሻል ነገር ነው ስርዓቱ ሁሉ ይጠፋል፣ መልኩ ሁሉ ይጠፋል። ልጆች ልጅ ነው ተጨርሶ አባት ነው ካሉ ችግር ነው። ልጆች ልጅ ሁሉ ተጨርሶ እናት ነው ካሉ በጣም አስቸጋሪ ስለዚህ እያንዳንዱ ናት ናት አባት አባት ልጆች ልጆቹ ነው ሲቀጽሉ ነው የሚያምረው። ስለዚህ ይህ ሰው በሁለቱ ስለሰራ እኩሉ ዋጋን ያገኛል። እያንዳንዳችን ያንን የተሰጠንን የምናውቀውን ነገር በሚገባ ብንጠቀምበት እንከብራለን፣ እኩል ዋጋን እናገኛለን። ሌላውና የመጨረሻው ባላሉ ባላሉ ወደ ጌታው ሲቀርብ የተናገረውን ነገር እዚህ ያሳያል። ባለአምስቱም ምስቱም አልተናገረም። እንደዚያ ባለ ሁለቱም አልተናገረም። ምክንያቱም ያን መናገር የሚገባቸውም ባለ አምስቱና ባለ ሁለቱ ነበሩ። ምንድን ነው ያሉት? አንተ ጨካን ጌታ እንደሆን ካውቃለሁ። ያን ዘራውን ትሰበስባለህ፣ ያላችን ትከምራለን። ስለዚህ ይህ ነገር ይጠፋብኝ፣ ምን ታደርገህ የሚል ስለመራው ቆፍሬ ያስጠመርኩታል ታዲያ እንዲህ ጨካኝ እንደሆነ ታወቀ ወይ? መጀመሪያ አልተቀበለ። ከተቀበለ ደግሞ የገንዘቡን ዋጋ እንደዚህ ተይድ ማወቅ ነበረበት። ይህን ነገር መናገር የነበረባቸው ዛቻሉ ወይም ደ ተቀለ ጌታቸውን አክብረው፣ እንዴ ሰው ገንዘብ ይዘን እንዲህ ሀገር እንዲ የሰጠ እንመልሳለን ብለው ሰርተው ስለሰሩ ተጠንቅቀው ስለሰሩና ስላደረሱ እነሱ እንኳ አላሉም እንጂ ያው ነገር ግን ሰልፍ አይኖርም። ሰልፍ የሚያስበው የስልፍና ሀሳብ ስልፍ ነው የሚያስበው፣ ጭካኔ ነው የሚያስበው፣ ግቡ ነገር ነው የሚያስበው። በጣም ይገርማል እኮ ይባላል። ታውቃለህ፣ ከምንሰራበት ጊዜ ይልቅ በማንሰራበት ጊዜ የምናስባቸው ነገሮች በአብዛኛው ጊዜ ምን ይመስላል? በጣም ተጠቅሞ የማይገባቸው ነገሮች ናቸው። ሰው ማሰብ ማጥፋት የማይገባው የሚያስብበት ጊዜ አይደለም። በጣም የማይረባ ሀሳብ የሚያስብበት ጊዜ አይደለም።

አታችሁኛ ባሪያ ጨካኝ እንደሆኑ ካወቅ፣ ለምንድን ነው ይህን ለሌላ ያልሰጠው? ለምን ከአንተ ጋር አስቀመጥከው? ክርስቲያኖች በእግዚአብሔር ስም ተጠርተን የእግዚአብሔር የሆነ ጸጋ ይዘን የክርስቶስ ተብልን ጸጋ ተሰጥቶን ባለን ነገር ባንጠቀም ከሆነ ያስወጣናል፣ ያስፈርድብናል። ያለንን ማለት መጠበቅ በራሱ በቂ አይደለም። እንድንሰራ ነው የታዘዝነው። መያዝ መጥበር ራሱ ቋንቋ በጣም ያስቀይም ነገር ነው። ቀበረው ነው የለ፣ ቀበረው ነው የለ። ስለዚህ የእግዚአብሔር ጸጋ የእግዚአብሔር ጥበብ፣ ምናልባት እንዲህ ስል እንዲህ ምንድነው ያጸጋ ያ ጥበብ ከኔ ጋር ያለው ይህ ሰው የት ነው የሚለው። ምስ ሰዎች እኖራለን ምን አላችሁ? እስኪ መጀመሪያ ራሳችሁን ጠይቁና እስኪ መልሱ እያንዳንዳቸው የተለያየ ነገር ነው ያላት። አንድ፣ አንድ፣ ሁለት፣ አራት፣ አምስት፣ ስድስት፣ ሰባት፣ ስምንት የተለያየ ነገር አላቸው። እኔም የምናገረው ምናልባት ይህ ስለ መቀደስ ስለ ማቁረብ፣ ወንጌል ስለ ማስተማር ብቻ አድርጋችሁ የምታስቡ ከሆነ ይህ ወንጌልን ማጥበብ ነው። እያንዳንዳችን በኑሯችን ውስጥ ልንሰራው የሚገባው ነገር አለ፣ የተሰጠን ነገር አለ። ያን ነገር እየሰራ ነው ነ እናቶች በልጆቻችሁ ላይ ምን እየሰራችሁ አባቶች ምን እየሰራችሁ ነው? መንግስት ከኢትዮጵያ የመጣችሁት ዳሙ ብዙ እንደምትሰሩ ይታወቃል። ነገር ግን ልጆቻችሁ በትክክል እናንተ እንዲመስሉ ምን እያደረጋችሁ ነው? ድካሙስ ይመጣባቸው እንደ በእንጀራ ብቻ ነው እንዲያድጉ የፈለጋችሁት በሌላ ተሳድጋችኋቸዋል። የእግዚአብሔር መንግስትስ እንዲቀጥል ምን እያደረጋችሁ ነው? የእግዚአብሔር ቤተክርስቲያን እንዲሰፋት ምን እያደረግ ምክንያቱም

ከባላት ሰሙና ብሎ መላእክት አዘዛቸው ተነጠቀና፣ ለሌላው ተሰጠ ይላል። ከዚያ በኋላ ይላል ላለው ይሰጠዋልና የሌለው ግን ያው ያለው እንኳ ይወሰድበታል። እንዴ ላለው ይሰጠዋልና ለሌለው ግን ያው ያለው እንኳ ይወሰድበታል። ሃይማኖት ላለው አምኖ ለሚሰራ ፈቃዱ ላለው አገኛለሁ እንሰራለሁ። ለምን ፍቅሩ ላለው፣ ውሳኔው ላለው፣ እምነቱ ላለው፣ መታዘዙ ላለው በረከቱ ቢሰጠው አጥቶ ይሰጠው ሰው የመስራት ፈቃድ ለሌለ ሃይማኖቱ ላይ ነው ደግሞ ያው ያለው እንኳ አይወሰድበት። ክርስቲያኖች እንዲጨመርልንና የበለጠ እንድንባረክ ከፈለግን ወይ ባለልን እንሰራበት ይገባል። እግዚአብሔር ያለ ያን ጊዜ ላላቸው ይጨመርላቸዋል ነው የሚለው። ላለው ይጨመር ልናል ሃይማኖት ያላቸው ጸጋ ይበዛላቸዋል ይልና እኮ ሃይማኖት የሌላቸው ደግሞ ክፉ ይጠላላቸዋል። ሃይማኖት ያላቸው ፈውስ ይሰጣቸዋል። ሃይማኖት ያላቸው ምህረት ይሰጣቸዋል። የሚታዘዙ በረከት ይበዛላቸዋል። ሁሉ ነገር አላቸው። እንግዲህ ክርስቲያኖች ያለው ስለሚሰጥ አምላካችን ሰጫችን ስለሆነ ሁላችንም በሃይማኖት ሆነ ልንሰራበት በተሰጠን ይገባል። ስለዚህ ላይ ደስቶ መጨረሻ ማለት የምንፈልገው ነገር ክርስቲያኖች እግዚአብሔር በሰጠን እየሰራን እንድንገኝ ስለአደረገ ክብርና ጋር አለ በእውነት